ኮት ዲቮር በነገው ዕለት ምክር ቤታዊ ምርጫ ታካሂዳለች። ለሀገሪቱ 255 የምክር ቤት መንበሮች እንዳሁኑ ጠንካራ ፉክክር ተካሂዶ አያውቅም። 1337 እጩዎች ናቸው ለውድድር የቀረቡት። የኮት ዲቮር መገናኛ ሚኒስትር አፉሲያታ ባምባ ላሚን የንግድ መናኸሪያ በሆነችው በአቢዣን ከተማ የኮኮዲ ሰፈር ጥምሩን መንግስት በመወከል ጠንካራ የምርጫ ዘመቻ አካሂደዋል። ሚኒስትሯ ምርጫው የያዘውን ትርጓሜ ለመራጮች ለማስረዳት ሞክረዋል። እንደራሴዎቹ ሕዝቡን በብሔራዊ ምክር ቤት ውስጥ የሚወክሉና ሕጎችን የሚያወጡ ናቸው። የዘንድሮው የኮትዲቯር ምክር ቤታዊ ምርጫ ልዩ ትርጓሜ ተሰጥቶታል። ለዚህም የእጩዎች ብዛት ብቻ ሳይሆን በሀገሪቱ ትልቁ የተቃዋሚ ፓርቲ የሆነው የቀድሞው ፕሬዚደንት ሎሆን ባግቦ የኮዲቮር ህዝባዊ ግንባር በምህፃሩ ኤፍፒኢ የተባለው ፓርቲ በምርጫው መሳተፉ ከፍተኛ ሚና መጫወቱን በአቢጃን ከተማ የሚገኘው የጀርመናውያኑ የፍሪድሪሽ ኤቨርት የፖለቲካ ጥናት ተቋም ተጠሪ ማርቲንዮር አስረድተዋል። በዚህም የተነሳ በምክር ቤቱ የተወከሉትና አብላጫውን ድምጽ ይዘው የቆዩት ገዢው ፓርቲና ደጋፊዎቹ ፓርቲዎች ብቻ ነበሩ። ይህ ሁኔታ በነገው ምርጫ ሊቀየር ይችል ይሆናል፣ ሊቀየርም ይገባል። እንደሚታወሰው ኤፍፒኢ ከ2010 እስከ 2011 ዓ ምህረቱ የእርስ በርስ ጦርነት ወዲህ ከተካሄዱት ምርጫዎች በጠቅላላ ራሱን አርቆ ነበር። ለቆም በአግቦ በ2010 ዓ ምት ከተካሄደው ፕሬዝደንታዊ ምርጫ በኋላ በተከተሉት በርካታ ወራት በሀገሪቱ በተፈጠረው ሁከትና ግጭት በስብዕና አንጻር ለተፈጸመው ወንጀል ተጠያቂ ናቸው በሚል ዘሄግ ኔዘርላንድስ በሚገኘው ዓለም አቀፍ የጦር ወንጀል ተመልካች ፍርድ ቤት በምህፃሩ በአይሲሲ ክስ ተመስርቶባቸዋል። እንደሚታወሰው የኮት ዲቮር አስመራጭ ኮሚሽንና ዓለም አቀፍ ታዛቢዎች አላሳን ዋታራን የፕሬዝደንታዊው ምርጫ አሸናፊ ቢሏቸውም ባግቦ ውጤቱን ለመቀበል ዝግጁ ባልሆኑበት ድርጊት በተከተለው ሁከት ወደ ሶስት ሺህ የሚጠጉ ሰዎች ሲሞቱ ብዙዎች ደግሞ ተፈናቅለዋል። ኮት ዲቯር ከዛን ጊዜው መዘዝ ዛሬም ገና በሚገባ አላገገመችም። አሲያካ ሶንጋሬ በአቢጃን የኮኮዲ ሰፈርን በመወከል ለተቃዋሚው የኤፍፒኢ ፓርቲ በተወዳዳሪነት ቀርበዋል። በነገው ምክር ቤታዊ ምርጫ ላይ ፓርቲያቸው እንደ አዲስ ራሱን አደራጅቶ መቅረብ እንዳለበትም ነበር ሶንጋሪ በምርጫው ዘመቻ ወቅት የገለጹት። እኛ በአሁኑ ጊዜ ትኩረት የምንሰጠው ራሳችንን እንደ አዲስ ለምናዋቅርበት ጉዳይ ነው። ይሁን እንጂ አንዳንድ የተቃዋሚው የኤፍፒኢ ፓርቲ ጓዶች የሶንጋሬን አስተሳሰብ በፍጹም አይቀበሉትም። እነዚህ ወገኖች የሚፈልጉት አሁንም ከምክር ቤታዊው ምርጫ መራቁን ነው። ምክንያቱም ይላሉ፣ የፍሬድሪሽ ኤበርት የፖለቲካ ጥናት ተቋም ባልደረባ ማርቲን ዮር ባግቦ ከሀገር እጅግ ርቀው ዓለም አቀፉ የጦር ወንጀል መዳኛ ፍርድ ቤት ክስ በመሰረተባቸው ዘሄግ ነው የሚገኙት። ሆኖም በሀገሪቱ የፖለቲካ ኑሮ ውስጥ አሁንም ትልቅ ሚና ይዘዋል። ይህ ተጽዕኖቸውም ከተቃዋሚው ወገን መካከል ከፊሉ በተለይም አክራሪ አቋም የያዘው የኤፍፒኢ አንጃ ባግቦ ወደ ሀገር እንዲመለሱ እስከ መጠየቅ ርቆ እንዲሄድ አድርጓል። በኮት ዲቮር ፕሬዝደንት አላሳን ዋታራ በሀገሪቱ ህገ መንግስት ላይ ማሻሻያ እንዲደረግ ባቀረቡት ሀሳብ ላይ ባለፈው ጥቅምት ወር ህዝበ ውሳኔ በተደረገበትም ጊዜ ቢሆን እነዚሁ ከፊል የተቃዋሚው ፓርቲ ኤፍፒኢ አባላት ህዝቡ በረፈረንደሙ እንዳይሳተፍ ሰፊ ቅስቀሳ ማካሄዳቸው አይዘነጋም። የህገ መንግስቱ ማሻሻያ በአብላጫው የሀገሪቱ ህዝብ ዘንድ አከራካሪ ቢሆንም ከመራጩ የኮትዲቯር ህዝብ መካከል አርባ ከመቶ ብቻ በተሳተፈበት ህዝበ ውሳኔ ሊጸድቅ ችሏል። በነገው የኮትዲቯር ምክር ቤታዊ ምርጫ ላይም በጥቅምቱ ህዝበ ውሳኔ ከተሳተፈው የሚበልጥ መራጭ ህዝብ መሳተፉ አጠራጣሪ መሆኑን ማርቲኒዮር ገልጸዋል። ህዝቡ በፖለቲካው ሂደት በግልጽ የተሰላቸ ነው የሚመስለው። ህዝቡ አሁንም ለብዙዎች ጥሩ ባልሆነ የኑሮ ሁኔታ እጅግ ትልቅ ቅሬታ አለበት። በ2010 እና 2011 የተከሰተው አይነቱ ግጭትና ሁከት እንደገና እንዳይነሳም ስጋት አድሮበታል። ጀርመናዊው የፍሪድሪሽ ኤበርት የፖለቲካ ጥናት ተቋም ባልደረባ ማርቲን ዮርግን የነገው የኮትዲቯር ምክር ቤታዊ ምርጫ በሰላማዊ መንገድ ይከናወናል የሚል ብሩህ አመለካከት ነው ያሰሙት። ለምክር ቤታዊው ምርጫ በተወዳዳሪነት ከቀረቡት 1337 እጩዎች መካከል ወደ 200 የሚጠጉ ሴቶች የእንደራሴነቱን ወንበር የማግኘት ተስፋ ሰንቀው ተንቀሳቅሰዋል። እስከ ዛሬ በኮት ዲቯር ምክር ቤት ውስጥ የተወከሉት ሴቶች እንደራሴዎች 25 ብቻ ነበሩ። ከነዚህም በነገው ምርጫም የሚወዳደሩት ያስሚን ኦዌዤኔን አንዷ ሲሆኑ አንድ ምኞት እንዳላቸው አመልክተዋል። የምችለውን አድርጊያለሁ። ሴቶች በሁሉም የአመራር ዘርፎች ውስጥ ተጠናክረው እንዲወከሉ እመኛለሁ። ይሁን እንጂ ብዙ የኮት ዲቯር ሴቶች ትምህርት ቤት ባለመሄዳቸውና አስፈላጊውንም ድጋፍ ባለማግኘታቸው ለምክር ቤት እንደራሴነት የሚበቁበት እድላቸው እየመነመነ ነው። ይህንን ሁኔታ ለመቀየር የቀድሞ የምክር ቤት እንደራሴ የነበሩት በርቲንዲሪ ሴቶች ከወንዶች እኩል በሁሉም የኑሮ ዘርፍ እኩል እድል እንዲያገኙ ለማድረግ ሙከራ ጀምረዋል። Les choses évoluent, il y a une présidente au Libéria. La Côte d'Ivoire est proche. le président en tout de